ኢየሩሳሌም እና ኤልሳቤጥ ሀደራ የተሰኙ ሁለት እህታማቶች የዛሬ ሰባት ዓመት ሳበኝ በተሰኘ የንግድ ምልክት የቆዳ ስራ የዕደ ጥበብ ውጤት ጀመሩ። ምርቶቻቸው እያደጉላቸው ገበያቸውም እየሰፋ ሲመጣ ግን ሌሎች በዚህ ሙያ ውስጥ የተሰማሩ ባለሙያዎች ያለባቸውን የገበያ እጥረት በማስተዋል ከሁለት አመት በፊት ለራሳቸው ብቻ ሳይሆን በፋሽን፣ በጌጣጌጥ፣ በእደ ጥበብ ውጤቱ ላይ ያሉ ባለሙያዎች ወደሚሳተፉበት ሳበኝ ሀሳባዊ መደብር አሸጋገሩት። ሳበኝ ሀሳባዊ መደብር ማንኛውም አይነት የእደ ጥበብ ውጤቶች ከወጣት ዲዛይነሮች እና ባለሙያዎች እየተቀበለ ለዓለም አቀፍ ገበያ የሚያቀርብ መደብር ነው ከዚህ በዘለለም የጥበብ ስራዎች የሚታዩበት ሰዎች የሚገናኙበት ሻይ ቡና የሚሉበትንም ቦታ አመቻችቷል አቶ አብርሃም መረሳ የሳበኝ ሀሳባዊ መደብር የስትራቴጂ ስራ አስኪያጅ ናቸው ያው ከስሙ መልመርበት በምንችለው መጀመሪያ ላይ ኮንሰርትና ሁለት ቃላት ነው ያሉት ኮንሰርትና ስፔስ የሚለው ማለት ነው በአማርኛ ሀሳባዊ መደብር እንለዋለን ሀሳባዊ መደብር የተባለበት ወይ ኮንሰርት ስፔስ የተባለበት ምክንያት ሶስት አይነት የተለያዩ የተለያዩ አይነት አክቲቪቲዎች ሜንሊ ሶስት አክቲቪቲዎች ስለሚከናወኑበት ከዚህ ከሚከናወኑበት አክቲቪቲዎች መሀል አንደኛው ዋናው ስቶሩ አለ። ሱቁ ሱቁ በውስጡ ከየተለያዩ የኢትዮጵያውያን ቤጅ ስራዎችን ሌዘር ጀምሮ አርት ጁለሪ ማንኛውም አይነት በኢትዮጵያውያን የሚሰራ የደጡ ውጤቶችን ሰብስቦ የያዘ ነው ማለት ነው። አንደኛው አክቲቪቲ እሱ ነው። እንደዚ አይነት እቃዎችን ኮሌክት እያደረግን ከተለያዩ ፕሮዲሰሮች ና አርቲዣኖች እና ዲዛይነሮች ኢትዮጵያ ለገበያ እንዲያቀርቡ ከኛ ፕሮዳክት ጋር አብሮ ማለት ነው። ሁለተኛው ና ሜይን አክቲቪቲ የሆነ ደግሞ የሌዘር ፕሮዳክት ማኑፋክቸር ነው። ማንኛውም አይነት ከስተመር አገኝታ ማየት የሚችለው ቤት አለ። ሶስተኛው አክቲቪቲ ደግሞ ፍራፍሬ፣ ቀለል ያሉ ምግቦች ሰርብ የሚደረጉበት ሰት ያለ ስፔስ ይገኛል ማለት ነው። ሶስተኛው ሶስቱም በአንድ ላይ የያዘ ስለሆነ የተለያዩ ሀሳቦችን፣ የተለያዩ አክቲቪቲዎች ስለያዘ ነው ኮንሰፕት ስፔስ ሀሳባዊ መደብር ያለበት ምክንያት ማለት ነው። ሳበኝ ሀሳባዊ መደብር በጌጣጌጥ፣ በልብስ ዲዛይንና በቆዳ ስራ ላይ የተሰማሩ የእደ ጥበብ ባለሙያዎች የራሳቸው የንግድ ምልክትና አርማ እንዲኖራቸውም ያግዛል። የእደ ጥበብ ባለሙያዎች የተለያየ ስራዎቻቸውን ለተለያዩ ሱቆች ያቀርበዋል። ግን ከኛ ጋር ሲሰሩ ለየት ያደርገዋል ብለን የምናምነው አንደኛ ነገር እሱ ጋር ምን የሚኖረን ግንኙነት ግልጽ ነው። ምን እንደምንፈልግ እኛ እናስረዳቸዋለን። እኛ የምንጠብቀው ነገር ኳሊቲ ወይ ጥራት ላይ ነው። የሚሰሩት ስራ የእጅ ስራ ስለሆነ ብቻ ያው መጥተው ወይ ነግሌክት መደረግ የለበትም ጥራት ላይ ማለት ነው። ከዛ በተጨማሪ ግን ፕሮዳክቱ እኛ ከገባ በኋላ የሚሸጠው በእነሱ በራሳቸው ብራንድ ስም ነው። አክቹሊ እኛ ቤት እንዲገቡ እቃዎች እንዳለ በሰሪዎቻቸው ብራንድ ታግ መደረግ አለባቸው። ጆሮ ጌትም ቢሆን ልብስም ቢሆን ማንኛውም አይነት ፕሮዳክት ምርቶቻቸው በስነ ስርአት በራሳቸው ስም ና በራሳቸው የግጅት አርማ ያትሙበት ና ፕሮፌሽናል የሆነ ፕረዘንቴሽን እንዲያደርጉለት መክራቸዋል። ከዚያ በተጨማሪ አብዛኞቹ ጋር እኛ ጋር የሚመጡት ወደ ገበያው ገና በመጀመር ላይ ያሉ ደግሞ ወይ ደግሞ ትንሽ ገብተው ብዙ ያልሄዱ ናቸው አብዛኞቹ። ስለ ገበያውና ምን አይነት አቀራረብ ይዘው መቅረብ እንዳለባቸው፣ ገበያው ምን ይፈልጋል፣ ገበያው እንዴት ነው እቃዎችን የሚያየው የሚለው ልብ ይላቸው። እኛ እሱን ክፍተትን ሙሉ አላቸዋለን ማለት ነው እና አማክራቸዋለን። አሁን ብራንዲንግ ላይ ከሆነ የፕሮዳክታቸውን ታግ የሚያደርጉበት ወይ እንዴት የእኛን አርማ የእኛ ምርት ላይ ማስቀመጥ እንችላለን የሚለው ነገር ካለ የተለያዩ አማራጮችን እኛ እነግራቸዋለን። ለሚገጥማቸው ማንኛውም አይነት ችግርና ኮምፕሊኬሽን ሳበኝ ባለው ኔትወርክ እና ባለው እውቀት መሰረት ከነሱ ጋር አብሮ ያገዛቸዋል ማለት ነው። አንደኛው ይሄ ወደ ገበያ በሚመጡበት ጊዜ እኛ ጋብቻ ሳይሆን ሌላ ቦታ ቢሄዱ መወር ተቀባይነታቸው ከፍ ሊያደረግላቸው የሚችል አይነት ስኪ። ስለዚህ ከዛ በኋላ እኛ ጋር ገባ በኋላ ደግሞ ፕሮሞት እናደርግላቸዋለን ማለት ነው። እስኪ በብራንዳቸው ሶ ሳበኝ አይ ቲንክ ከሌላው ለየት ያደርገዋል ብዬ ማስሩ አርቲዣን እቃዎች ተቀብሎ ከሚሸጡ ድርጅቶች ቀባዩን ብራንድ አይደለም ያላችንባቸው የራሳቸውን ብራንድ እንዲያስተዋውቁ ና እነሱ እንዲያደርጉ ነው መንገፋፋቸው ማለት ነው። ከሰባ በላይ የእደ ጥበብ ባለሙያዎች ስራቸውን የሚያቀርቡበት ይህ ሀሳባዊ መደብር ከኮቪድ አስራ ዘጠኝ በኋላም በተፈጠረ የገበያ መቀዛቀዝ ውስጥ የሰራተኞቹን ቁጥር ጨምሮ የአገልግሎት መስመሩን በመቀየር እየተንቀሳቀሰ መሆኑንም አቶ አብርሃም ያስረዳሉ። ኮሮና ከመጣ በኋላ ሁሉ ኦልሞስት ሁሉም ሀገሮች ኦልሞስት ወደ መቆም ነገር ተጠግተዋል። እኛ ገብቻ ሳይሆን ሁሉም ኦልሞስት አነስተኛና መካከለኛ አምራቾች የሚባሉት በጣም ስራቸው እየተጎዳ ነው። ኤክስፖርት ያደረጉ የነበሩ ካምፓኒዎች ካምፓኒዎች፣ ኦርደሮቻችን እኛንም ጨምሮ ተራዝመዋል ወይ ደግሞ ተቋርጠዋል ከነ ጭራሹ ማለት ነው። በእነዚህ አይነት ጊዜ ላይ እኛ ያው ያደረግነውን ሜዠር አለ አዲስ ፕሮጀክት ከዶክተር ሲናክሽን ከሚባል የዶክተሮች አማካሪዎች ድርጅት ጋር በመሆን ፕሮጀክት ደቡ የሚባል ቀርተን እየተንቀሳቀሰ እንገኛለን። ይህ ፕሮጀክት ደቦ የሚያደርገው አሁን ከረንትሊ ያው በመንግስት ደረጃም በደንብ እየተከታተሉ ያለው የማስክ ማምረት አንደኛው ማለት ነው። ቤዚክሊ ወርክሾፓችንን የነበረንን ስኪል ወደ ኮሮናን ለመከላከል ወደሚያስችሉ የተለያዩ አይነት እቃዎችን ወደ ማምረት ተቀይረናል። ና ሰራተኛቻችንን ከመበተን መትረፍ እንደምንችል ሁላችንም በየራሳችን መንገድ ብናስቡ የሚል ሪኮመንዴሽን አለን። ያው ሳብኝ ይህን እያደረገ ይገኛል። አሁን ከረት ቶታል አሁንኛ ሀምሳ ሰራተኛ ያለን ሳብኝ አክቹዋሊ በፕሮጀክት ዲያቦ ስር ደግሞ ወደ ሁለት መቶ ሰላሳ ሰዎችን አክሰር እየሰራ ነው። ሌሎች ይ ኮሮና ከመጣ በኋላ ኦልሞስት ሊበትን የነበሩ ሰዎችን ደቡ ስር አቅፈ ናቸው እኛ የፕሮጀክት ማስክ እያስመረት ናቸው። አቶ ደግሞ ዲማንድም እየፈለግን የአምባላንስ እያደረግን ነበረ። እስካሁን ደስ ሚል ነበረ፣ ወደፊትም እንደዛ እያሉን ይቀጥላሉ ማለት ነው። አቶ አብርሃም ሳበኝ ሀሳባዊ መደብር ለማንኛውም የእደ ጥበብ ባለሙያ በሩን ክፍት ያደረገ መደብር መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።